የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ኮዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ አድማጮቻችን። ባከተመው ሳምንት ካሰማናችሁ መሰናዶች መካከል የተወሰኑት በድጋሚ የሚደመጡበት ሰዓት ላይ ነው የተገናኘነው። የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ሳምንቱ የተጀመረው የኦሮሚያ ቤተ ክህነት ጽሕፈት ቤትን ለማቋቋም የተጀመረው እንቅስቃሴ በፈጠረው ውዝግብ ነበረ። ጉዳዩን እልባት ለመስጠት በትናንትናው ዕለት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይቷል። ጽዮን ግርማ የውይይቱን ይዘት ያስቃኘችበትን ዘገባ በድጋሚ እናስደምጣችሁ። ጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትር ደመቀ መኮንን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጋር በቢሮቸው መወያየታቸውን የጠቅላይ ሚኒስትሩ ቢሮ የፌስቡክ ገጽ ላይ የሰፈረው መረጃ ያሳያል። የቤተ ክርስቲያኒቱ ቅዱስ ሲኖዶስ ባቀረበው ጥያቄ መሰረት በተደረገው ውይይት ላይ ጠቅላይ ሚኒስትሩ ከለውጡ ወዲህ መንግስት ቤተ ክርስቲያንን በተመለከተ ያለውን አቋምና ያከናወናቸውን ተግባራትም አውስተዋል ይላል። ብፁዕ ወቅዱስ አቡነ ማቲያ ማቴያስና ሌሎችም ሊቃነ ጳጳሳት ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ወዲህ ለሀገርና ለቤተ ክርስቲያን የተከናወኑ በጎ ተግባራትን በመዘርዘርም ምስጋና አቅርበዋል ተብሏል። ከዚህ ውይይት በኋላ ደግሞ ከሰዓት በኋላ በተካሄደው የቅዱስ ሲኖዶስ ምልአተ ጉባኤ ስብሰባ ላይ ዘጠና አምስት በመቶ መግባባት ላይ መደረሱን ሊቀ አእላፍ ቀሲስ በላይ መኮንን ገልጸዋል። ጥያቄ የነበራቸው የኦሮሞ የኦሮምኛ ቋንቋ እና የኦሮሞ ሲኖዶስ ጽፈት ቤት ይቋቋም የሚል ጥያቄ የነበራቸው ነቀሲስ በላይ በተገኙበት ስብሰባ መደረጉንም ተናግረዋል። በስብሰባው ላይም መቋጫ ባይበጅለትም በበጎ መልኩ መጠናቀቁን ገልጸውልናል። ቅዱስ ሲኖዶስ ምልዓተ ጉባኤ ዛሬ ከቀኑ ስምንት ሰዓት ጀምሮ የስብሰባውን ቀጥሎ ውይይት አድርጓል። በነ ሊቃ አላፍ ቀሲስ በላይ መኮንን በኩል ያሉ የኦሮሚያ አገልጋዮች እና ጥያቄዎች ቅዱስ ሲኖዶስ ጋር በተነሳው ጥያቄ ዙሪያ ላይ ውይይት ተደርጎ ጥሩ መግባባት ላይ ተደርሷል። ውይይቱ ጥሩ መንፈስ ይዟል። ያው ዞሮ ዞሮ ቤተ ክርስቲያንን በጋራ ለማገልገል እና የቅዱስ ሲኖዶስን ውሳኔና ሀሳብ አክብረው እንደሚሰሩ የጠየቋቸውን ጥያቄዎች አግባብ ባለው መልክ እንዲፈቱ ጥሩ ደረጃ ላይ ተደርሷል። ግን አልተቋጨም። ነገ ለጠዋት አድሯል። ጥሩ መንፈስ አለው ስብሰባው በጥቅሉ። ያው ቀጣዩ ነገር ያው አልተቋጨም። ቅዱስ ሲኖዶስ ሕግ አውጪ ነው። እነሱም የቅዱስ ሲኖዶስን ውሳኔ ሀሳብ ተቀብለው ጥያቄያቸው፣ ዋናው በኦሮሚያ ያለው መንፈሳዊ አገልግሎት ከዚህ በፊት ያቀርቡት የነበረው ጥያቄ እንዲፈታ የሚል ነው። በአብዛኛው ውይይቱ ላይ የነበረው የታየው ነገር በአጠቃላይ መግባባት ያለበት ነው። ከስብሰባው አሁን መውጣቴ ነው ያሉ ሊቀ አላፍ ቀሲስ በላይ መኮንን በበኩላቸው ውይይቱ መልካም መንገድ ይዟል ብለዋል። እንድነ መሰለሽ አባቶች ጠሩን። እሱን ጥያቄ የጠየቁ እኛን ጥያቄያችን አቅርበዋል አቀረም እሱን ጠየቁ። ተወያየን በኋላ ኦልሞስት ዘጠና አምስት ፐርሰንት ተስማምተን ነው የወጣነው። ትንሽ ነገር ነው የሚቀረው፣ እሱን ጠዋት ብለን ነው የወጣነው። በሁለቱም በኩል የተገለጸው ውይይቱ በጣም ጥቂት ነገር እንደሚቀረውና ለዚህም መቋጫ ተበጅቶለት ይፋዊ መግለጫ ከሲኖዶሱ እንደሚወጣ ነግረውናል። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ ራዲዮ። በደቡብ አፍሪካ መጤዎች ከሀገራችን ይውጡልን የሚሉ አካላት በጀመሩት ጥቃት ስለደረሰው ጉዳት ስናስደምጣችሁ ሰንብተናል። በዚሁ መንፈስ ውስጥ ሆነን በርካታ ፈተናዎች አልፈው ደቡብ አፍሪካ ከደረሱ ኢትዮጵያን መካከል አንዱ የሆነውን የአብዱልባሲጥ አብዲን ጉዞ ገልሞ ዳዊት እንደሚከተለው አስቃኝቶ ነበረ። ትውልዱ ምዕራብ ኦሮሚያ ኢሉአባቦራ ነው። የመጀመሪያ ደረጃ ትምህርቱን እዛው በትውልድ ወረዳው በዳሪሙ የስምንተኛ ክፍል ትምህርቱን በጋምቤላ እንዲሁም የሁለተኛ ደረጃ ትምህርቱን ደግሞ በጅማ ተከታትሏል። አብዱል ሳቢት አሁን ኑሮውን ከሀገር ተሰደው በደቡብ አፍሪካ እየመራ ሲሆን አንድ የልብስ መሸጫ መደብር ከፍቶ በሚያገኘው ገቢ ቤተሰቡን ያስተዳድራል። አሁን በጠቅላይ ግዛቱ ዋና ከተማ ነው የምኖረው፣ ብሉም ፖንቱን ይባላል። በአካባቢው ላይ በርከት ያሉ የተለያዩ ሀገር ስደተኞች ይኖራሉ። አብዛኛዎቹም በንግድ እንዲሁም በተለያየ ሙያ ላይ ተሰማርተው ነው የሚኖሩት። እኔም በንግድ ላይ ተሰማርተው ከሚኖሩት ማህበረሰብ ውስጥ አንዱ ነው። ከሀገር የወጣሁበት ሁኔታ በፖለቲካ መገፋት። የሄድክበት ቦታ ሁሉ በትምህርት ዕድል በተለያየ ነገሮች ምናምን ከፊት ለፊታቸው ዞር የማድረግ ሲስተም ነበራቸው እና ትምህርታችንን በትክክል መማር አልቻልንም። ቤተሰቦቻችን በየጊዜው ይታሰራሉ፣ ይንገላታሉ። በዛ ምክንያት ልባችን ወደ ውጭ ሀገር ሸፍቶ ሌሎች ከሀገር ወጥቶ ተለውጦ ሲመለሱ አይተን እኛም እንደነሱ ወጣ ብለን ሰራ ሰራ አድርገን ብንቀየር የተሻለ ሕይወት በኖርን ብለን ነው ከሀገር የወጣ ነው። ስንወጣበት በኢትዮጵያ ሞያሌ በኩል ነው ወደ ኬንያ። ከዛ ከሞያሌ ወደ ናይሮቢ በባስ የተሳፈርኩት። ወደ ደቡብ አፍሪካ የሚያቀኑ ስደተኞች በሚያደርጉት አስቸጋሪ ህገወጥ ጉዞ ብዙ ችግር ይደርስባቸዋል። ይህስ አልገጠመህም ወይ ብዬ አብዱልባሴትን ጠይቀው ነበረ። መንገድ ላይ ከሞያሌ ተነስተን ሳውዝ አፍሪካ ለመድረስ አስራ ሁለት ቀን ነው የፈትብን። አብዛኛውን ቀን ያሳለፍነው በታንዛኒያና በኬንያ ቦርደር ላይ ነበረ። ሁለት ቦታ ላይ መኪና ተበላሽቶ ጫካ ውስጥ አውርደውን የአካባቢ ሰዎች ከብቶቻችንን የሚዘርፉ የሌላ ሀገር ሰዎች መጡብን ምናምን ብሎ ስለታማ ነገር እና በመሳሪያ ከቦ የተደበደብንበት አጋጣሚ ነበረ። እሱ ነው ያጋጠመን ትልቁ ነገር። ከዛ ውጪ በታንዛኒያ ደግሞ ለሁለት ቀን ታስረናል። በምን ምክንያት? ህገወጥ ስደቶች ተብለን ነው መንገድ ላይ አስራ ስምንት ነበረን። አስራ ስምንታችን ለሁለት ቀን ታስረን ከዛ በኋላ አንዳንድ ጥያቄዎችን ጠይቀው ወዴት እየተጓዛችሁ ነው፣ ኬት ነው የመጣችሁት? የሚሉትን አንዳንድ ጥያቄዎች ጠይቀው ነው የለቀቁ። ከእስር ቤት ስትጓዙ ብቻችሁን ነበራችሁ ወይስ እናንተን የሚያጓጉዝ ሰው ነበረ? መንገድ የሚመራን ሰው ከዛ አንስቶ ደቡብ አፍሪካ ሊያደርሰን ሁለት ሁለት ሺ ዶላር የተከፈለው ደላላ ነበረ። የኬንያ ሶማሌ ነው። እሱ ነበረ ያመጣን መንገድ ሲመራን የነበረው። ምናልባት የምታስታውስ ከሆነ ምን ያክል ወጪ አወጣ እንደው ከሙያ ላንስተ ደቡብ አፍሪካ ለመግባት ደላላው ከተከፈለው ሁለት ሺ ዶላር ውጪ አንድ ሺ አምስት መቶ ዶላር በጠቅላላ ሶስት ሺ አምስት መቶ ዶላር ነው ያወጣ። አብዱልባሲት ከሀገር ከወጣ 9 ዓመት ሞልቶታል። በ2010 ከሀገሩ ወጥቶ ደቡብ አፍሪካ ሲደርስ በርካታ የሀገሩ ሰው በደቡብ አፍሪካ ስለሚኖሩ ኑሮውን ለመልመድ አስቸጋሪ አልሆንብኝም ይላል። እኔ አሁን የምሰራው አልባሳት እና ጫማዎችን ነው የምሸጠው። ልብስ ወደዚህ ስራ ሲገባ ሰው ሁሉ እዚህ የሚኖረው በህብረት ነው እና እቁብ መሰብሰብ የሚባል ነገር አለ። ደሞዝ አጠራቅሞ መነሻ መንቀሳቀሻ ተብሎ ሳንቲም ታምን ሰው ጋር ማጠራቀም የሚባል ነገር አለ። ለተወሰነ ጊዜ ሰው ጋር ከሰራህ በኋላ ያለህን ገንዘብ አጠራቅመ እድሉ ከገጠመ ትንሽዬ ይሄ ግድግዳ ተከራይተህ ትሰራለህ። እድሉ ካልገጠመ ደግሞ ጠዋትና ማታ ሰዎች ወደ ስራ ሲሄዱና ከስራ ሲመለሱ መንገድ ላይ አንጥፈ እየጮክ በዚህ ዋጋ እንደዚህ አይነት ልብስ አለኝ፣ በዚህ ዋጋ እንደዚህ አይነት ጫማ አለኝ እያልክ መንገድ ላይ ቁመት እየጮክ ሲሸጥና ትንሽ ካፒታል ሲኖር ወደ ሱቅ መያዙ ወደዛ ይታለፈዋል ማለት ነው። ምን ያክል ፈጀብ? የራስን የስራ ቦታ ለማግኘት እዛ ደርሰ ስድስት አመት በደቡብ አፍሪካ በሚኖሩ ኢትዮጵያ መካከል ስላለው ግንኙነት ሲናገር አብዛኛው ስደተኛ አብሮ የሚሰራ መሆኑን ብዙዎች ኢትዮጵያውያንም መልካም የሚባል ግንኙነት አላቸው ይላል አብዱልባሲት። ሀገሩ ለስራ አመቺ ነው ወይ ብዬ ጠይቄው ነበረ። ቢዝነሱ ላይ ትላልቅ ቻሌንጆች አሉ እንጂ ወደ ሲስተሙ ለመግባት በእውነቱ ከሆነ ኢትዮጵያ ካለው ኦፖርቹኒቲ ወደ ስራ ለመግባት እዚህ ያለው ኦፖርቹኒቲ ሰፊ ነው ግን በስራው ላይ ያሉት ቻሌንጆች ትላልቅ መሰናክሎች አሉ። በጣም ትልቅ ትልቅ መሰናክሎች አሉ። ሰው የተሻለ ስራ ለመስራት አንተ የምታገኘውን ቦታ ተጫርቶ ይገዛብሃል እና ወደ ቢዝነስ አለም ከተገባም በኋላ ከህዝቡ ጋር ኮሚኒኬሽን ላይም ትንሽ ችግር ያጋጥማል። አልፎ አልፎም ደግሞ ሰልፍ ሲኖር፣ የተቃውሞም ሰልፍ ሲኖር፣ የድጋፍም ሰልፍ ሲኖር የሆነ አይነት ችግርም ሲኖር ምናምን ሰዎቹ ንዴታቸውን ቁጣቸውን የሚያሳዩት ስደተኛ ላይ ቁጣቸውን በማንጸባረቅ ነው እና እሱም ትልቅ ቻሌንጅ ነው። አሁን አይነገርም ሚዲያ ላይ አይወጣም እንጂ ስፓዛ ሾፕ ወይም ደግሞ ታክ ሾፕ ተብሎ በየሎኬሽኑ ላይ የሚሰሩ ሰዎች የሚኖሩት አይነት ኑሮ በጣም ያሳዝናል። እንደዚህ እንደሚሰራ ብናቅ ኖሮ መች ከሀገራችን እንወጣ ነበረ ብሎ በጣም ከሀገራቸው መውጣታቸውን የሚጸጸፉ ሰዎችም በብዛት አሉ። የስቃይ ምርመራ ሲከናወንበት የነበረው ማዕከላዊ የምርመራ ጣቢያ ለጎብኚዎች ክፍት መደረጉ ትኩረትን ከሳቡ ያሳለፍነው ሳምንት ጉዳዮች መካከል አንዱ ነበረ። እኛም በዚህ ጉዳይ ላይ ቀጣዩን መሰናዶ አሰምተናችኋል። አጥናፍ ብርሃኔ የኢንተርኔት እንቅስቃሴያቸው እንደ ወንጀል ተቆጥሮ ከአምስት መቶ ቀናት በላይ በእስር ከከረሙት የዞን ዘጠኝ ጦማርያን ቡድን አባላት መካከል አንዱ ነው። ከነዚህ ቀናት መካከል እጅግ አሰቃቂና ከአይምሮው ሊፋቅ እንዳልቻለ ደጋግሞ የሚናገረው ለሰማንያ አምስት ቀናት በተለምዶ ማዕከላዊ ተብሎ በሚጠራው የአዲስ አበባ ፖሊስ ኮሚሽንን ህንጻ ተጎራብቶ በሚገኘው ስፍራ ያየውን የፍዳ ጊዜ ነው። ሙሉ ለሙሉ ምርመራ የነበረበት ድብደባ የነበረበት ወቅት ነበረ። ከዛም ባለፈ የፀሐይ ብርሃን አለማየት፣ ፎቶ ላይ አሁን ሽንት ቤቶቹን ታያቸዋለህ። አንድ ክፍል ውስጥ አሁን ለምሳሌ ሁለትም ሆኑ ያለው በጣም ስለሚያበሱ ደግሞ እስከ አስራ ሶስትም እኔ ታስሬ ያለሁ ከመግዛቱ የተነሳ በዛ ወቅት ላይ ታባይ ራሱ ሞቆ ታባይ ራሱ እስከ ማፍራት ደርሶ ነበር። እኔ በነበርኩበት ወቅት ማለት አጥናፍ ከእስር ከወጣ ከጥቂት ወራት በኋላ ማዕከላዊ በይፋ እንደተዘጋ የኢትዮጵያ መንግሥት አስታወቀ። እሱ ግን ወደ ማዕከላዊ ግቢ እንዲመለስ የሚያደርገው አጋጣሚ ተፈጠረ። በሱና በሌሎች ታሳሪዎች ላይ ከፍተኛ የሰብአዊ መብት ጥሰት ያደረሱ መርማሪ ፖሊሶችን ለመክሰስ የሚያስችል መረጃ ለማሰባሰብ የሚጥረውን ቡድን ለማገዝ ነበረ አካሄዱ። ያ ስፍራ የተዳፈነ የስቃይ ዘመኑን ሳይቀሰቀስበት እንዳልቀረ ይናገራል። ለመጀመሪያ ጊዜ ሳያው፣ ያው ሽታው ነው እኔ የመጣብኝ ሽታው ያንን ነገር ነው እንዳስታወሱ ያደረገኝ የምረበሽና ቶሎ ከእዛ መውጣት መፈለግ ስሜቶች አሉ። ቤቱ በጣም ወልድ ስለሆነ ጣውላዎቹ ሲጢት የሚሉ ናቸው። ራሳቸው የሚፈጥሩት ሽታ አለ። በተለይም ሳይቤሪያ ለየት ይላል። ትንሽ እኔ ስታሰር ማታ ላይ ነው የገባሁት ወደ ሶስት ሰዓት አካባቢ ነው ገንዝተው። በጣም ፍሪ ነበረ። መጀመሪያ ሲገባ ጨለማ ነው። አሁን ብርሃን ሆኖ የሚታየው ክፍል በምስሎች የምታየው ክፍል በፊት ጨለማ ነበረ። በሮቹ ሙሉ ለሙሉ የተዘጉ ናቸው። ዋናው ኮሪደር በር በጣም ትልቅ በወፍራም ብረት የተሰራ በር አለው። ክፍሎች ውስጥ ራሱ አሁን ፎቶ ላይ ስታይ ያሉት ፍርግርግ የክፍሎች በር ላይ ፍርግርጉ ካርቱን የተሸፈነ ነበር። ምንም አይነት ብርሃን ወደ ውስጥ እንዳያስገባ ማለት በጣም የሚያስፈራ ነበረ። አሁን ላይ አጥናፍና ሌሎች በሺዎች የሚቆጠሩ ታሳሪዎች መከራ የቆጠሩበትን ስፍራ ማንኛውም ኢትዮጵያዊ ውስጡን ጓዳ ጎድጓዳውን የሚያይበት ቀን ደርሷል። ከጳጉሜ አንድ እስከ አራት ድረስ የማዕከላዊ ግቢ ለጉብኝት ክፍት ነው። የኢፌድሪ ጠቅላይ አቃቢ ህግ የህዝብ ግንኙነት ኃላፊ አቶ ዝናቡ ቱሉ ስፍራው ለእይታ ክፍት የተደረገው ካለፈው መጥፎ ዘመን ለመማር መጪውን ዘመን ደግሞ የተሻለ ለማድረግ ነው ይላሉ። በዚህ ቦታ ላይ ማዘጋጀት ያስፈለገ ዋነኛ ምክንያት አንዱ ብዙዎቻችን ስንሰማ እንደነበረው ለከፍተኛ የዜጎች ስቃይ ሲዳረግበት አስከፊ ሰብዓዊ ድርጊቶች ስንሰማ እንደነበረ ስፍራ በመሆኑ ይህ ስፍራ ደግሞ በመንግስት እንዲዘጋ በቀጣይም ለቀጣይም ሙዚየም ሆኖ ለህዝብ ክፍት ሆኖ ለታሪክ የሚቀመጥ ስፍራ እንዲሆን መወሰኑ ይታወሳል። ስለዚህ ይሄ የተዘጋው ማዕከላዊ እስር ቤት አሁን ያለበትን ደረጃ አሁን ያለው ወጣት ትውልድ እንዲያውቃቸው እና ከዚህ አስከፊ የሰው ልጅ ይደርስበት ከነበረው አስከፊ ስቃይ የተከፈለበትን ዋጋ ላይ ለመወሰን ታሪክ አጋጣሚ ደግሞ ይንዳዚ አይነት ድርጊቶች እንዳይፈጸም በታሪክነት ብቻ እንዲቀለል ለማስቻል ከዚያ ባሻገር ስቃይ ያደረሰባቸውን መጣ የከፈሉትን ዋጋ ለማሰብ እንዲሁም ይህንኑ ለመን ግፍ ያደረሱባቸው ሰዎች በድርጊታቸውንም ለማውገዝ እና በሕግ ብቻ ተጠያቂ መሆንበት ለመሰር ታስቦ ነው። አቶ ዝናቡት ሁሉ መሰል የግፍ ተግባሮችን የሚያስተናግድ ዘመንና አሰራር እንዳይመጣ ደግሞ እየተደረጉ ናቸው ያሏቸውን አጋርተዋል። በእኛ እምነት እነዚህ አይነት ሰብአዊ ድርጊቶች እንዳይፈጸሙ በጥንቃቄ እንዲያዙ ማድረግ ስራ እየሰራናለ ነው። በዚህ ረገድ አሁን ፍሻ የሚደረስባቸው ሰው የሚገረፍባቸው የጨለማ ቤት ውስጥ የሚታሰሩ ተጠርጣሪዎችንም ሆነ ታራሚዎች የሉንም ብለን ነው ያረጋገጥነው። ይህ ስራ ይጠይቃል። በተደጋጋሚ አቅም ግንባታ ስራዎች ይጠይቁናል። እነዚህን አቅም ግንባታ ስራዎችን አጠናቅበ የምንቀጥል ነገር እንደተጠበቀ ሆነ ግን ከዚህ ጋር ተያይዞ ህዝቡ የሚያነሳቸውን ጥንቆቆችን ለመመለስ ሲባል ክፍት ናቸው ቤቶቹ፣ ሁሉም ቦታዎች ላይ በቀላሉ ማንም ሰው እንዲያያቸው ተቀራሚዎችም ተቀርፋሪዎችም እንዲጎበኛቸው የማድረግ ስራዎችን እየሰራን ያለንበት ሁኔታ አለ። የማዕከላዊ ለጉብኝት መከፈት መልካም እርምጃ መሆኑን የሚያነሳው ጦማሪና የሰብአዊ መብት ተሟጋች አጥናፍ ብርሃኔ በበኩሉ ተመሳሳይ ሰብአዊ ጥሰቶች ስላለመፈጸማቸው ማረጋገጫ አይሆንም። ከዚያ ይልቅ አጠቃላይ የምርመራ ስርዓቱ የሚስተካከልበት መላ መፈለግ አለበት ይላል። ፊል አሁንም በማህበራዊ ሚዲያ የምናውቃቸው አሉ ስቶሪዎች ሰው ከጎኑ የተሰራው ራሱ ሶስተኛ የሚባለው በተሻለ ዘመናዊ ሆነው የሰኛ መመርመሪያ ክፍል አለ። እዛ ውስጥ ያሉ ሰኞች አሉ። ከጎን ያለውን ክፍል ነው የምንጎበኘው ማለት ነው። እዛም ውስጥ ቀዝቃዛ ክፍል አለው ይባላል። ጀለማ ክፍል አለው ይባላል። ከፍታ እንዲጎበኙ ማለት ሲንጎሊክ ነው። ለፕሮፓጋንዳ በጣም አሪፍ የሚሰራበት ስራ ነው። ግን ሪል ሪል የሆነ የሲስተም ቼንጅ ያስፈልጋል ብዬ አስባለሁ። ሰዎችን የማያሰቃይ ሰዎችን በምርመራ ሰበብ የማይገርፍ የማያስር ሲስተም ለውጥ ላይ ማስር ይሻላል እያስባል ግን ባይሰል ኮሚትመንትን ሳላደርግ ሁማን ራይትስ ዋች የተሰኘው የመብት ተሟጋች ድርጅት በጥር 2018 የጎረጎሳውያኑ ዘመን ሪፖርቱ ስፍራውን ለመዝጋት መወሰኑን ከበጎ ቆጥሮ ተጨማሪ መብትን ጠባቂ ማሻሻዎች ግን እንዲኖሩ መምከሩ ይታወሳል። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ መሰናዶ ነው። የኢትዮጵያ ዜጎች ለማኅበራዊ ፍትህ ኢዜማ ፖለቲካ ፕሮግራሙና በወቅታዊ የአገሪቱ ጉዳዮች ዙሪያ ከደሴ ከተማና የአካባቢው ነዋሪዎች ጋር መክሯል። ውይይቱ ድጋፍም ነቀፌታም ተስተናግዶበታል። የደሴው ዘጋቢያችን መስፍን አድራጌ ያሰናደው ዘገባ እንደሚከተለው ይደመጣል። የ1953ቱ የጄኔራል መንግስቱና ግርማሜ የመፈንቅለ መንግስት ሙከራ በኢትዮጵያ የዘመናዊ ፖለቲካ ትግል ውስጥ ግንባር ቀደም መሆኑን ምሁራን ይስማሙበታል። ይሁን እንጂ ከ60 ዓመታት በላይ የተሻገረው የፖለቲካ ትግል የመጫወቻ ሜዳውን ሳይሆን ተጫዋቾችን እያቀያየረ ዛሬ ላይ ደርሷል። እንደ ኢዜማ ምክትል መሪ አንዷለም አራጌ ይህ ያልተቀየረ የፖለቲካ ባህል አገሪቱን አሁን ለደረሰችበት ፈታኝ ፈተና ዳርጓታል። መጀመሪያ ስዩም እግዚአብሔር ነን የሚሉ ሰዎች ነበሩ የነበሩት። በኋላ ላይ ደግሞ ስዩመ ጠመንጃዎች ተጠቁ ደርግም ኢህአዴግም ስዩመ ጠበንጃዎች ናቸው። እኛ የምንፈልገው ስዩም ሕዝብ ነው። ያን ኃይል ለማምጣት ሕዝብ በትክክል ለኋላው የስልጣን ባለቤት መሆን አለበት። ያ ደግሞ ውይይት ያስፈልጋል። የውይይት ባህላችን ደካማ ነው። ብዙ ጊዜ የሚጠመዘዝ ነው እንጂ ሕዝቡ በትክክል ለኋላ አልሆነም። በተወሰኑ ባለፉት ዓመታት የውይይት ባህል ከሞላ ጎደል ዳብረዋል። ግን አሁንም በገዢዎች ጠቅላይነት፣ በገዢዎች ረጋጭነት እየመከነነ ያለው ከዚህ ቀደም የወዳጅና የጠላት ነው እንትኑ ከፓርቲዎች ጋር እርስ በርሳችን አብሮ መስራቱ ባህሉ የለም። ተቀራርቦ የመነጋገሩ ነገር የለም። አሁን እንደዚ አይነት ጅማሮዎች አሉ። ከቅርብ ጊዜያት ወዲህ የብሔር አስተሳሰብና ፖለቲካ የመስፋፋቱን እውነት ብዙዎች ይጋሩታል። አለፍ ሲልም ብሔርተኝነት ጽንፍ ተሻግሮ የአክራሪነት መናኸሪያ እየሆነ ነው የሚሉም አሉ። ታዲያም በዚህ ሁኔታ የዜግነት ፖለቲካ አዋጭ ይሆን? ፈተናዎች አሉ። ተግዳሮቶች አሉ። ነገር ግን አሁንም ኢትዮጵያዊነት አብቦ ይወጣል ብለን እናምናለን። ኢህአዴግ ከጠዋት ጀምሮ ስለዘር ስለ ልዩነት ነው ያወራው። ነገር ግን የኢትዮጵያ ህዝብ ያንን እንዳልተቀበለው የሚታየው ሰባት ነው። እዛ ላይ የኢትዮጵያዊነትን ፍቅሩን ለኢትዮጵያዊነት ያለውን ሀሳብ ነው ያሳየው። ሌላም ምናንሳ ለምሳሌ ዶክተር አብይ ኢህአዴግ ውስጥ ነበሩ። ኢህአዴግ ወጥተው ግን ኢትዮጵያዊ ሲሉ ኢትዮጵያዊነትን ሲዘምሩ የአማራ ክልልን ህዝብ ጨምሮ ሌላውም አካባቢ ያለው ህዝብ ሆ ብሎ ነው ወጣው። ኢትዮጵያዊነት የኢትዮጵያ ህዝብ ልብ ውስጥ የተቀበረ ነገር፣ ነገር ግን በላዩ ላይ ለማዳፈን ይሞክራል፣ በዘር በምናምን ለመሸፈን ይሞክራል። ግን ያንን እንደገና እየገለባበጠ ይነሳል። ምክትል መሪው በአክራሪ ብሔርተኝነት የሚመጣውን ተጽዕኖ ለመከላከል ኢዜማ በትጋት ይሰራል ሲሉ ነው ያስረዱት። የብሔር ድምፅ፣ የዘረኝነት ድምጽ በጣም ከባድ ነው። ምክንያቱም አንተን የተለየህ አድርጎ አንተ ሞትክ፣ አንተ ደማህ ብሎ ቁስልን እያከከ ነው የምነሳው። ልክ ክብሪትን ጭረህ ጫካ እንደማቃጠል ያህል ቀላል ነው። ልክ ፊኛን በስፒል መብሳት ያህል ቀላል ነው። ስለዚህ እሱ ላይ ሰርተን ለውጥ ማምጣት እንችላለን። ከሌላ ጊዜ የተሻለ ድካም ይጠይቀናል፣ ማስተዋል ይጠይቀናል፣ ብዙ መስራት ይጠይቀናል። በስብሰባው ላይ የተሳተፉት አስተያየት ሰጫዎች በሀገሪቱ ውስጥ እየተባ ባባሳ የመጣውን የዘር አስተሳሰብ ለመከላከል ኢዜማ ትኩረት አድርጎ እንዲንቀሳቀስ ጥሪ አስተላልፈዋል። ኢዜማ ይችን ሀገር ሊታደጋት ይገባል። የሚታደጋት በምንድን ነው? አንድ ይህንን የዘር ፖለቲካ የሚያንበረክክ ለየት ያለ ሀሳብና ቅድ ቢያወጣ ፖለቲካን በዚህ መንገድ አቋርጬን ያውቃለሁና ተናግሬ ወጣሁ፣ ተሳድቤ ወጣሁ ለማለት ጊዜያዊ እስትንፋስን እንትን ከማለት መፍትሄውን ብናፈላልግ ይሻላል። አሁን ለሰላማችን ጠንቅ እየሆነ ያለ ነው የዘር ፖለቲካ እኔ እኛ የሚለው አስተሳሰብ ነው፣ አሁን ችግር እየፈጠረብን ያለው። ይህን ለማስወገድ አሁን የእናንተን የፓርቲ ፕሮግራም አይቼዋለሁኝ በእውነቱ ይሄ ወደ መሬት ሊወርድ ይገባል። አስተያየት ነው የምሰጠው። ወደ መሬት ከወረደ ግን ሰላማችንን ያመጣል ብዬ አምናለሁ። ነገር ግን አሁን አንዱ ብዙዎቻችን እንደምንጠራጠረው መናገር እንጂ ተግባር የለም እየተባለ ሲወርድ ሲጓረድ የመጣ ነገር ስላለ የበተናቸውትን ፕሮግራም ወደ ተግባር ቀይሮት ነው የምለው። ከድጋፍ ድምፆቹ ባሻገር ተቃውሞ ያዘሉ አስተያየቶችም መሰንዘራቸው አልቀረም። ምንም እንኳን በየቦታው የሚወድቀው የአማራ ሕዝብ ቢያሳስበንም አሁንም ቢሆን እንደው ትንሽም ቢሆን የዜግነት ፖለቲካው ተስፋ አይቆረጥበትም የሚል በግሌ የራሴ መነሻ ሀሳብ አለ። ከዛ እንግዲህ የእናንተን ፓርቲ በጥሩ አየዋለሁኝ፣ ግን ለሀገሪቷ ሰላም ለእኛም መጻኢ ዕድል ብቸኛ ናችሁ ብዬ አላስብም። አልተለጠፋችሁ ም መንግስት ጋር እራሳችሁን እንደ መንግስት እያያችሁ አይደለም የሚሰነዘረባችሁ ውንጀላ ትክክል አይደለም ይህንን በቀጥታ አማርኛ እንዲመለስልኝ ይፈልጋሉ የመንግስት አካላት ወደ እኛ አስተሳሰብ ተጠጉ እንጂ እኛ ከአቋማችን ንቅንቅ አላልንም ይላሉ የኢዜማ ህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ኢዜማ ጋር ያለው አቋም ዜግነት ላይ መሰረት ያደረገ ፖለቲካ ነው ማራመድ የምንፈልገው ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲመጣ ነው የምንፈልገው ፍትህና እኩልነት እንዲሰፍን ነው የምንፈልገው ከዚህ አቋማችን እኛ ወዴትም ንቅንቅ አላልንም ምናልባት አሁን ትንሽ ብዥታ እየፈጠረ ያለው የመንግስት ስልጣን ተቆጣጥረው ያ ሰዎች ልክ መሆኑ ገብቷቸው ወደዚህ አመለካከት መምጣታቸው ነው። ያንን እንግዲህ ትክክል ነው ብለው የመንግስት ሰዎችም በይፋ ሲናገሩ ነበር። ከዚህ በፊት ስንሰራ የነበረው ስህተት ነው፣ ህብረተሰቡን ይቅርታ እንጠይቃለን። ከዚህም በኋላ የተሻለ አይነት ስርዓት ነው ለመገንባት የምንፈልገው፣ ሁሉንም ያሳተፈ ዲሞክራሲያዊ ስርዓት ነው መገንባት የምንፈልገው እያሉ ነው የመንግስት ሰዎች። ስለዚህ እነሱ ወደዚህ አቋም በመምጣታቸው ምክንያት የአቋም መምጣት ታያለ። አሁንም ግን በፕሮግራም ደረጃ በአስተሳሰብ ደረጃ ልዩነቶች እንዳሉ ግልጽ ነው። እነዛን እንግዲህ ወደፊት በደንብ ለምርጫ ውድድር ስንገባ በደንብ የምንገልጻቸው ይሆናል። አሁን ግን እኛ ውድድር ላይ ፉክክር ላይ እንዳለን አናምንም። ከዛ በፊት ሀገር ማረጋጋትና ሰላምን ማስፈን የቀደመ ተግባር መሆን አለበት ብለን እናምናለን። እሱን ለማድረግ ደግሞ በፉክክር ሳይሆን ሁሉም ኢትዮጵያውያን፣ መንግስትም፣ ተቃዋሚ ፓርቲዎችም ሌሎችም ሰዎች በጋራ መስራት አለባቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ጦሮ ነው ስሙ። ያው ኢዜማ ማለት እንግዲህ ሞዲፋይድ ግርቦ ሰባት ነው። በአሁኑ ሰዓት ንብረቱ እየተዘረፈ ያለው ቤቱ እየፈረሰበት ያለው እየተፈናቀለ ያለው አማራ ነው። ኢዜማ ለእኔ ቴክ ነው፣ ምክንያቱም ይሄ ሁሉ አማራ ሲፈናቀል አንድ ድምፅ አልሰጠን። ጽንፈኛ በሆኑ ተረኛንም በሚሉ ኃይሎች አገር ስትታመስ እያያችሁ አንድም ቃል ልታውጠዋ አልቻላችሁ ለምንድን ነው ቶሎ መግለጫ ማሰጡት የሚል ትችት በተደጋጋሚ ይነሳል። በተወሰነ ደረጃ ይሄ እንግዲህ የመረጃ ክፍተት ነው የሚሆነው። እኛ በተለያየ ጊዜ መግለጫ ሰጥተናል። መግለጫ ስለተሰጠ ችግሩ አይቆምም ወይም መፍትሄ አያገኝም። መፍትሄ የሚያገኘው በተደራጀ መንገድ ተንቀሳቅሰን እውነተኛ የሆነ ዲሞክራሲያዊ ስርዓት አገልታ ውስጥ ስናሰፍን ነው። ከዛ ውጭ ግን እኛ ቋንቋንና የዘር ማንነትን ተንተርሶ የሚደረግ የፖለቲካ እንቅስቃሴ እችን ሀገር ወደ መፍትሄ ሳይሆን ወደ ችግር ነው የሚወስዳት እናስባለን። ከዚህ ባሻገር አንዳንድ የኢዜም አመራሮች ከመንግስት ጋር በመቀራረብ የብዙሀኑን ጥቅም አሳልፈው ሰጥተዋል የሚሉ ጥቀሳዎችም ተሰንዝረዋል። በአብዛኛው አሉባልታ ላይ የተመሰረተ እውነተኛ መረጃ ላይ ያልተመሰረቱ ትችቶች እና ከዛም አልፈው እንዲሁም ስድብ ደረጃ የደረሱ ነገሮችን ነው እየተመለከት ነው። ማንም ሰው ይህንን አቋም የመያዝ መብት እንዳለው እናምናለን። ግን የሌሎች ሰዎች መብትና ስብዕናንም ከመጉዳት መቆጠብ እንዳለበት ሁሉም ሰው ሊገነዘብ ይገባል። ለአሁኑ ግን እኛ እውነተኛውን መረጃ በማቅረብ ውዥንብሩን ለማጥራት ሞክረናል። ውይይቱ ቁም ነገር የቀሰሙበት፣ የተለያዩ ሀሳቦች የተስተናገዱበት በመሆኑ ውጤታማ ነበር ይላሉ የኢዜማ ምክትል መሪ አንዷለም አራጌ አንደኛ እውነታ ስለሆነ ያ ስሜት አለ ማለት ነው መሬት ላይ። ሁለተኛ ደግሞ የሚጥመንን ብቻ መስማት ትልቅነት አይደለም። የማይመስለንንም ነገር መስማት አለብን። ህዝብ ውስጥ እንደዚ አይነት ነገር ካለ እሱን ለመስማት መቻል አለብን። የመሰልጠን ትልቁ ጥግ መወያየት ነው መነጋገር ነው ሀሳብን ማቅረብ ነው። በሀሳብ ገበያ ማሸነፍ ወይ መሸነፍ። ስለዚህ ይህንን ባህል ማለማመድ አለብን። እኛም የዚህ ባህል አካሎች ብንሆንም ለማዳመጥ፣ ለመስማት እንዲሁም ደግሞ ለመናገር ራሳችንን ዝግጁነን አባሎቻችንን እናዘጋጃለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። በማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው ከአሜሪካ ድምፅ ራዲዮ፣ ለእናንተ የሚቀርብ ወጣቶች ላይ ያተኮረ መሰናዶ ነው። አሁን ደግሞ ወደ ኪነ ጥበቡ ሰፈር እናምራ። በዚያ ከቅርብ ጊዜ ወዲህ በጎ ምላሽን እያገኙ ከመጡ ወጣት ከያንያን መካከል አንዷ የሆነችውን ዘቢባ ግርማን እናገኛለን። የኪነ ጥበብ ጉዙዋንና ሌሎች ተያያዥ ጉዳዮችን ከኤደን ገረመው ጋር ተጨዋውተዋል። ሙዚቃ የጀመረችው ገና በልጅነቷ ነው። ዘፋኝ መሆን እንደምትችልም የነገሯት የአምስተኛ ክፍል የሙዚቃ መምህሯ እንደሆኑ ትናገራለች። የአስራ ሁለት ክፍል ተማሪ ሆና ደግሞ አርቲስት ተስፋ ያበበ ፋዘርጋ ቲያትርና ሙዚቃ ለመማር ገባች። አምስት ወር እንደቆየች ወደኛ ፕሮጀክት ተቀላቀለች። ለአመታትም በኛ ፕሮጀክት ውስጥ በመሆን በሙዚቃና በትወና አድማጭ ዘንድ ስትደርስ ቆየች። በቀጣይ ደግሞ በምን ልታዘዝ የቴሌቪዥን ድራማም ላይ የትወና ችሎቷን አስመስክራለች። በቅርቡ የለቀቀችው ነጠላ ዜማ ደግሞ ተቀባይነቱ መልካም ሆኗል። ዘቢባ ግርማ ገራገር ወንድ በሌለበት ገራገር ብሎ መስፈን አይከብድም ወይ? እንደዚህ ኢትዮጵያ ውስጥ መጥፎ ነገር በበዛበት ጊዜ ላይ እንደዚህ መስፈኑ ምናምን የሚሉ ብዙ ኮሜንቶች ይመጣሉ። ግን መጥፎ ነገር ላይ መጥፎ ነገር ሳይሆን መጨመር ጥሩ ነገር አድርጎ መመኘት ነው። ምክንያቱም መጥፎን ነገር ጥሩ ነገር ይቀይራል ብዬ ስለማ ነው። እኔ ከለሬ ሀገርኛ ነው፣ ቤዝ ነው። ብዙ ጊዜ ኢትዮጵያ የሆኑ ቅኝቶችን ስሰራ ነው የሚያምሩብኝ እንጂ ወይ የሬዲ ምናምን ስልት ተጫዋች ነኝ ብዬ አላምንም። ግን እንደ ዘቢብ ምን አይነት ከለር ያምርባታል። አሁን ገራገርን ሀገር እንስሰን ቅኝቱን ኢትዮጵያዊ ነው፣ ደስ ይላል። ግን እንደ ሙዚቀኛ ደግሞ ለሞከር እናም አይከፋ በትወናው ዓለም ላይ እሙዬን ሆና በኛ የሬዲዮ ድራማ የጀመረችው ዘቢባ በምን ልታዘዝ የቴሌቪዥን ድራማ ላይ ደግሞ የንጉስ ነሽን ሆና መተወኗን ቀጠለች። የሰራኋቸው ሁለቱም ገጸ ባህሪያቶች እኔን የሚመስል የማምንበት ሀሳብ አላቸው ትላለች። የኛ ላይ ስትመጪ ሴት ልጆች አለግኛቸው እንዳይዳሩ ወደ ትምህርት ቤት እንዲላኩ ድብደባን ለማስቆም አስገድገሙ መንፈርን ለማስቆም የሚሰራ ማለት የኢትዮጵያ ችግር ብቻ ሳይሆን የዓለም ችግር ነው። ዛ ላይ የሴቶችን ድምጽ መሆን መቻል ለእኔ መታደል መባረክ ነው። ምክንያቱም እንደ ሴት መናገር ያለብኝም ነገር ለሌላ ሰዎች ድምጽ እንድሆን አድርጎኛል። ወደዚህ ደግሞ ወደ ምልታዘዝ ስትመጪ ደግሞ ምልታዘዝ ይሄ ሀገራዊ የሆነ ፖለቲካዊ የሆነ ነገሮችን አርቲስቲክ በማድረግ እንዲማሩ ጥሩ ነገር ስለ ሀገራቸው የሚሰማቸውን ነገር እንዲያሳድጉ የሚያደርግ ነው። እዛ ውስጥም ደግሞ የሌላ ሰው አካል ድምጽ ሆነሽም ደግሞ ገብቶ ያንንም ነገር መናገር መቻልም ለእኔ ከየኛ ወደ ምልታዘዝ ስመጣ ትክክለኛ ሽግግር ነው ብዬ ነው ማምኖ እኔን የበለጠ ከፍ የሚያደርግ እንጂ ከነበርኩበት ነገር ዝቅ የሚያደርግ አደለም። የአንድ ሴት ልጅ እናት የሆነችው ዘቢባ ግርማ ከኛ ፕሮጀክት ከወጣች በኋላ ስላለው ህይወቷ ጠይቄያታለሁ። ማለት የኛ ላይ በነበርንበት ጊዜ ሌላ ቦታ መስራት ስለማንችል እንደሚባለው ሚዲያ ላይ እንደተወራው አይነት ገንዘብ ባይሆንም ግን ትወናውም ከሙዚቃውም አንጻርና ሌላ ቦታ መስራት ካለመቻላችንም አንጻር ታሳቢ ሆነ መንግስት የሚያውቀው ጥሩ ክፍያ ይከፈለን ነበረ። ሀሳብ አልነበረብንም። ምክንያቱም ስራ ኖረም አልኖረም ቅጥር እስከነበረን ድረስ በየወሩ የሚታስበው የሚመጣ ገንዘብ ነበረን። ስንወጣ በጣም ከባድ ነበረ። እኔም ተማሪ ሆኜ የገባሁበት ፕሮጀክት ነው የኛ እና ስወጣ ራሴን አንድ ራሷን የቻለች እናትና የሆነ ኃላፊነት ያለባት ሴት ሆኜ ራሴን ያገኘው እና እየዘጋ ያለው ነገር ደግሞ ሲቋረጥ በጣም ከፍተኛ የሆነ ችግር ነበረ የገጠመን። ግን እኔ ደግሞ ብቻዬን ለሚሊየን ሴቶች ሮል ሞዴል መሆን እችላለው ብዬ የማሰብ ሴት እናት ነኝ። እኔ ከኛ ከወጣም በኋላ የተለያየ ፊልም ፕሮዳክሽን ኮስቱም ኮንቲኒቲ ሰራ ነበረ። ብዙዎቹ ሙዚቀኛ ሆነሽ ተዋናይ የሆንሽ ይህንን ስራ ባትተሪና ሚሉ ነበረ። ግን አንደኛ ልምድ ነው ምቀስመው በጣም ከባለሙያዎች ጋር ነው ምትሰራ የነበረው። ሁለተኛ ደግሞ ገንዘብ አገኝበታለሁ። ሜይ ቢ ስለ እኔ ባክግራውንድ ብዙ ሰዎች ብትጠይቂ ምንም ነገር አንቅም። እሰራለሁ ብዙ ስራ እና እንደዛ ሆኜ ነው የሆነ ነገሮች የተወጣሁት እና እስካሁንም ያን ሙዚቃን በመስራት አክቲንጎችን በመስራት ሌሎችንም ነገሮችን በመሳተፍ የራሴን የሆነ ነገሮችን ለማግኘት ጥራለሁ እና በዚህ ዘንድሮም የቢዝነስ ማኔጅመንት በአድማስ ዩኒቨርሲቲ ግራጅዌት አድርግ እና ራሴን በብዙ ነገር ጥቁ ለማድረግ ምጥር ነኝ። ልጇ በጣም እናትን መሆን አለብኝ ኛለ ቪዲዮ የተሰራላቸውን ነው ብዙዎቹ የሚያውቁት እንጂ ወደ አርባ ሁለት ሙዚቃዎች አሉን። ከኛ ከወጣን በኋላ አንደኛ ብለን ደግሞ የሰራ ናቸው ሶስት ሙዚቃዎች አሉ እና ተነጋግረን ነው ሁሉም ሰው የየግል አቅማችንን መስማት ስለሚፈልግ እንደ ግሩፕም እንሰራለን። እንደ ግልም እንስራ በሚለው ነው። ቅድሚያ ሪች ሰራች፣ እኔም ሰራሁኝ። አሁን ኪያ እና ለምለምም ጨርሰዋል። የመደራረብ ነገር እንዳይኖር ስለተፈለገ ነው ትንሽ ያቆዩት እንጂ አዲስ አመት ላይ መስቀል ላይ የሚወጡ ስራዎች ይኖራሉ። እንደ ግሩፕም ደግሞ የተለያዩ ሙዚቃዎችን ፕሮጀክቶችን እንደዚህ የመንግስት ተቋማትን የምንሰራቸው አንዳንድ ስራዎች አሉና እንግዲህ እየሰራን ብናሳይ ይሻላል ብለን ነው ዝም የምንለው እንጂ ብዙ እየሰራን ያለናቸው ንግሎች አሉ። ዘቢባን ሙዚቃሽን ከመጋበዜ በፊት መጨረሻ ላይ ማለት የምትፈልጊው ነገር ካለ ብያት ነበር። እንግዲህ መጪው አመት አዲስ አመት ነው ለኢትዮጵያውያን። ስለዚህ ለመላው ለኢትዮጵያ ህዝብ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ደግሞ ለዚህ ስራ መሳካት ላገዛችሁ ሰዎች በሙሉ እግዚአብሔር ያክፍርልኝ ማለት ፈልጋለሁ። አብራችሁን ስላመሻችሁ በጣም እናመሰግናለን። በአዲስ ሳምንት በአዲስ መንፈስ እንገናኛለን። ደናምሹ።